አንዳንድ የተቃዋሚ መሪዎች የፕሬዝደንት ባራክ ኦባማን ንግግር ሲያደንቁ ነቀፌታ የሰነዘሩም አሉ። በተለይ ዛሬ በአፍሪካ ህብረት ዋና ጽህፈት ቤት ያደረጉት ንግግር የአፍሪካ መሪዎችን ሊያስተምር የሚችል እንደሆነ ተገልጿል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ የላከው ዘገባ ዝርዝሩን ያቀርባል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው በምድሪቱ በኢኮኖሚም ሆነ በወታደራዊ ኃይሉ አቁንጮ የሆነችው አገር የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ የሚመጡበት ወቅት በራሱ ጥርጣሬና ስጋት ላይ ጥሏቸው እንደቆየ ይናገራሉ። ፕሬዚዳንቱ የመጡት በኢትዮጵያ የ2007 ዓ.ም አገር አቀፍ ምርጫ ከተካሄደ በኋላ ስለሆነ በሚያደርጉትና በሚናገሩት ለኢትዮጵያ ህዝብም ሆነ ለመሪዎቹ የሚተወው መልእክት ምን ሊሆን ይችላል የሚለው በብርቱ አሳስቧቸው እንደነበረ በተለይ ለቪኦኤ በሰጡት ቃለ ምልልስ ገልጸዋል። በትናንቱ ዕለት ስለሰሙት የፕሬዚዳንት ኦባማ ንግግር ያላቸው አስተያየት ለክፉ የሚሰጥ አይደለም የሚል አይነት ነው። የትላንትናውም ብዙ አስቸጋሪ ነገር አላየሁበትም። ለዳይና ንግግር ነው የሰማሁት። በአንድ በኩል የራሳቸውን ከኛ መንግስት ጋር ያላቸውን ልዩነት በአግባቡ አስቀምጠዋል። በሰብአዊ መብት አጠባበቅ፣ በዲሞክራሲ ስርዓት ግንባታ፣ በሀሳብን በነፃነት መግለጽ አካባቢ ያሉትን ጥረቶች ሳይደብቁ አቋማቸውን በልዩነት አስቀምጠዋል። ይህንን ሰምቻለሁም። ይህንን ማስቀመጣቸው ጥሩ ነው ብዬ አስባለሁ። ዛሬ በአፍሪካ ህብረት ያደረጉት ንግግር ግን ይበልጥ ያረካቸው ይመስላል። የዛሬ መልእክታቸው ግልጽ ነው እንደው ልዩነት በማስቀመጥ ብቻ ሳይሆን መደረግ የሚገባ አፍሪካ ውስጥ መሪዎች በአግባቡ ሰላማዊ የስልጣን ሽግግር ባለማድረግ የተፈጠሩ ያሉ ችግሮች መወገድ እንዳለባቸው እና ምርጫዎች ደግሞ ለስሙ ተካሄዱ ማለት ሳይሆን የሕዝቡን ይሁንታ ያረጋገጡ መሆን እንዳለባቸው በጥሩ ሁኔታ መልዕክት ያስተላልፏል። ይሄን ነው እኛ ከሳቸው የምንጠብቀውና ይህን መልዕክት ሲያስተላልፉ በመስማቴ በጣም ደስ ብሎኛል። የኦሮሞ ፌዴራሊስት ኮንግረስ ፕሬዚዳንትና የመድረክ አመራር አባል ዶክተር መረራ ጉዲና ትናንት ፕሬዚዳንት ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ጋዜጣዊ መግለጫ በጋራ በሰጡበት ጊዜ በተናገሩት ከአቶ ጥላሁን ጋር የሚስማሙ አይመስሉም። በዲሞክራሲም በአንዳንድ ነገሮች ላይ ያነሳቸው በተለይ የኢትዮጵያ መንግስት በህዝብ የተመረጠ መንግስት ነው የሚል የሚሰጥ መልዕክት ማስተላለፉ በጣም ነው ያሳዘነኝ። የዛሬው ግን በእውነቱ የአፍሪካ ዲክቴተሮች መማር ካለባቸው ለማስተማር በሚችል ደረጃ እነሱንም ቢሆን ሊለውጥ በሚችል ደረጃ ንግግር አድርጓል። በዲሞክራሲ ላይ በእኔ ግምት የዛሬው እንትኑ ጥሩ ነው። ይሁንና ኃያላን ሀገሮች ከደሃ ሀገሮች ጋር የሚያደርጉትን ግንኙነት በጥርጣሬ የሚያው የሚመስሉት ዶክተር መረራ ጉድና ከሰሙት የፕሬዚዳንት ኦባማ ንግግር በትክክል የሚፈለገውን ጫና ሊያሳድር የሚችል መልእክት ለመኖሩ ይጠራጠራሉ። አሜሪካኖች ለኢትዮጵያ መንግስት የምትናገሩትን ስራ ላይ አውሉ ብሎ ተጭኗቸው እያየሁኝ አልነበርም ላለፉት ሀያ አራት አመታት። አሁንም ቢሆን ፕሬዚደንት ኦባማ ለዚህ ህዝብ ጭብጨባ ነው፣ የህዝብ ግንኙነት ስራ ነው ወይስ በእውነቱ ልብ የአሜሪካ መንግስት፣ አትቀልዱ፣ በህዝባችሁም አትቀልዱ፣ በወጣቶቻችሁ፣ ለአፍሪካም ለኢትዮጵያ ብለዋል አላለም የሚለው እርግጠኛ አይደለም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን የፕሬዚዳንት ባራክ ኦባማን ንግግሮች የተቀበሉትም ሆነ የተረዱት በተለየ መንገድ ይመስላል። ያየሁት ነገር እጅግ በጣም ስስ በሆነ ሁኔታ፣ እንደውም የአገሮች የፖለቲካ መሪዎች አቋም ሳይሆን የመርህና የአካዳሚ ውይይት በሚመስል መልኩ ነው ነገሮች ሁሉ የተገለጹት እንጂ የአንድን መንግስት አቋም በሚያንጸባርቅ ሁኔታ ጠንከር ያለ ንግግር ምኑም ነገር ውስጥ አላየሁበትም። እሳቸው እንዳሉት ከሆነ እነሰማሁት ከሆነ እድገትና ልማት ሊመጣ የሚችል የሚችለው የሰው ልጆች መብት ሲከበር ዴሞክራሲያዊ መብታቸው ሲከበር የሚል ነው። ከዚህ የተሻለ ምን ማለት ይቻላል? ይህንን እኮ አቶ መለስ ዜናዊ ከመሞታቸው በፊት ዲሞክራሲ ለእኛ የሁሉና ጉዳይ ነው፣ ቅንጦት አይደለም። የዲሞክራሲን አስፈላጊነት በመርህ ደረጃ የአፍሪካ መሪዎችም ከአውሮፓውያን በበለጠ ይናገሩታል። ነገር ግን ፖለቲካ ማለት የመርህ ትንተና ሳይሆን በተጨባጭ ላሉት ችግሮች መፍትሄ መፈለግ ማለት ነው። አቶ ይልቃል ትናንት የፕሬዚዳንት ባራክ ኦባማን ጉብኝት አስመልክቶ የኢትዮጵያ መንግስት በጠራው የራት ግብዣ ላይም እንዳልተገኙ በተለያዩ ማህበራዊ መገናኛዎች ሰምቼ ለምን እንዳልተገኙ ጠይቄያቸው ነበረ። ሁለት ምክንያቶች መገኘት አልፈለኩም። አንደኛ በፕሬዚዳንት ኦባማ ንግግር፣ በተለይም የትጥቅ ትግልን ለመንቀፍ በተናገሩበት ንግግር ላይ በህዝብ የተመረጠን መንግስት በማንኛውም ሁኔታ በአመፅ መገልበጥ በፍጹም ተቀባይነት የለውም ብሎ የኢትዮጵያን መንግስት በህዝብ እንደተመረጠ አድርገው የሌለውን ነገር፣ ራሳቸውም የሚያፍሩበትን ነገር በህዝብ የተመረጠን መንግስት ብለው ያናገሩ ስሰማ እጅግ በጣም አዝኜባቸዋለሁ። ስለዚህም በዛ ምክንያትና አሁን በኢትዮጵያ ውስጥ ያለውን ሁኔታ ጭቆናው ግፉ ብዙዎቹም ጓደኞቼ ደግሞ በእስር ቤት ባሉበት ሁኔታ እንደዛ አይነቱን የቅንጦት ስርዓት መጋበዝ ለእኔ የኢትዮጵያ ነባራዊ ሁኔታ ስለማያንጸባረቅ መገኘት አልፈለግኩም። ፕሬዚዳንት ኦባማ ዛሬ በአፍሪካ ህብረት ያደረጉት ንግግር በአዳራሹ የተገኘውን ህዝብ በተደጋጋሚ ሲያስጨበጭም ነበረ። ፕሬዚዳንቱ ዛሬ በኢትዮጵያ የሚያደርጉትን ይፋ ጉብኝት ፈጽመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ